በርካታ የኢትዮጵያ ታሪኮች የተያያዙት ከቤተ ክርስቲያን ታሪኮች ጋር ነው። ኢትዮጵያ ነገስታት ዘር ቆጠራቸውን የሚያደርጉትም ከሰለሞን ዝርያ እንደመጡ አድርገው ነው። እንዳንድ የታሪክ ተመራማሪዎች እንደ ፕሮፌሰር ላጲሶ አይነትም፣ ሌሎችም እንደዚሁ፣ በተለይም የንግስተ ሳባ ታሪክ ነገስታቱ ተረት እንጂ ከዛ ያለፈ እውነታነት የለውም ብለው የሚሉም አሉ። በሌላ በኩል ደግሞ ምንም ይሁን ምን የአፈ ታሪክም ቢሆን ኢትዮጵያን አንድነት የተመሰረተበትና ኢትዮጵያዊነትን የሚገነቡበት አንድ መንገድ ስለሚሆን በአፈታሪክነቱም ቢሆን እሱን መቀበል አለብን ብለው በጥርጣሬም ቢሆን በበጎጎኑም ያዩ አሉ። በሌላ በኩል የለም እውነተኛ ታሪክ ነው ብለውም የሚናገሩ አሉ። ይሄንን እንዴት ያዩታል? በእርግጥ የንግስት ሳባ ታሪክ እውነተኛ ታሪክ ነው ወይስ አፈ ታሪክ ነው? በርሶ ጥናት መሰረት ይሄ ጥያቄ ብዙ ጊዜ በአእምሮ ውስጥ ሲጉላላ ነበረ። ጥቂትም ደግሞ አንድ አርቲክልም በዚህ ላይ ጽፌ አለሁ። ንግስተ ሳባ የምትባለው ብሉይ ኪዳን ውስጥ ንግስተ ሳባ ይላታል። የሳባ ንግስት ማለት ነው። ሳባ ስሟ አይደለም፣ አገር የዚያ ሀገር ሰው ነች ነው የሚለው እና እሷ የሶሎሞንን ጥበብ ልታይ ከሩቅ ሀገር መጣች ይላል ብሉይ ኪዳኑ። ስሟን አልነገረም ግን ግዛቷን ይናገራል። ጌታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ እናንተ የደቡብ ንግሥት ትፋረዳችኋለች፣ ከዚያ ድረስ ሩቆ ሰሎሞንን ጥበብ ልትሰማ ከዚያ ድረስ ከሩቅ መጣች፣ እኔ እዚህ መሀላችሁ እያለሁ የሚያስፈልገኝን ክብር አልሰጣችሁኝም የሚል ነው። እንግዲህ ብሉይ ኪዳን ውስጥ ንግስተ ሳባ ይላታል። ኩዊን ኦፍ ሺባ መልከት ሳባ የአዲሱ ኪዳን ንግስተ አዜብ። አዜብ ማለት ደቡብ ማለት ነው። የሀገር ስም አይደለም። የደቡቧ ንግስት። ለምን ጌታችን ኢየሱስ ክርስቶስ የደቡቧ ንግስት እንዳላት እሱ ነው። እንግዲህ አሁን ብዙ ብዙ ጨዋታ ያመጣው አሁን አንድ ብልህ ሰው ንግስተ አዜብን ደቡብ ስላለ እና ኢትዮጵያ ላይ ስላመለከተ ኢትዮጵያዊት ነች አለ እና ከኢትዮጵያ ከደቡብ ከኢትዮጵያ ሄዳ ሶሎሞን ዘንድ ሄደች የሚለው ክብረ ነገሥት የሚባለው መጽሐፍ ተጻፈ። ትልቅ መጽሐፍ ነው። ያንን መጽሐፍ ስታነበው መነሻው በአረብኛ የተጻፈ መሆኑን ታየዋለህ። ምን አረብ ይሄንን እንዳሰኘው ወይንም ደግሞ ከሌላ ቋንቋ ወደ አረብ ተተርጉሟል። ምንድን ነው ግዕዙ ስታነበው ነው ግዕዙ ስታነበው የአረብኛ ነገሮች ታገኝበታለህ። መልእክተኞቹን ሙበርዲን ይላቸዋል። መልእክተኞች ማለት ነው፣ ፖስት ሜን። እሷንም ምላሷን ማክዳ ማለት ማክዳን ማለት ትርጉሙ እንዲህ አይደለም ማለት ነው። በአረብኛ ማክዳ ማለት ይህ አይደለም ማለት ነው እና በአረበኛ እንደዚህ ነው እያለ ብዙ፣ መጀመሪያው በአረብኛ እንደተጻፈ ምንም አያጠራጥርም። አሁን ንጉስ እሷ የወለደችው ልጅ ምኒልክ ነው የሚሉት አይደለም። ስሙን ምኒልክ አይደለም፣ ዳዊት ነው ስሙ። ምኒልክ የሚለው እብን አልመሊክ የንጉሱ ልጅ በአረብኛ ማለት ነው እብኔል መሊክ የሚለውን ምንልክ ወደዚያ ሄደ እንጂ ምንልክ አይደለም ስሙ። ያ መግለጫው ነው የንጉሱ ልጅ ነው ማለት ነው። እሱ ግን ዳዊት ነው የሚባለው። አሁን ዳዊት አድጎ አባቱ ዘንድ ሄዶ ሲመጣ ጽላተ ሙቴን ይዞ መጣ እና በካይሮ አለፉ ይላል ብሉይ ኪዳን ውስጥ ካይሮ አልነበረችም። ብዙ ማስረጃዎች አሉ በአረብኛ ተጽፎ እንደነበረ እና በኋላ የእኛ ሰዎች ወደ ግዕዝ እንደ ተረጎሙት አልልም፣ እንደ መለሱት ልበል። ሲመልሱትም አስፋፍተው ነው። አስፋፍተው እነሱ እንደሚፈልጉት አድርገው ይሄ ነው ብለው ለኢትዮጵያ ሰጡ። በዛጎ ዘመን ነው የተጻፈው። ይሄ የሆነው ግን የዛጎ ዘመንን ስለሚነቅፍ የሶሎሞን ልጆች አይደሉ ነገሱ ስለሚል አቆየ ነው ይላል። እነሱ ካለፉ በኋላ እናያደ ይኩኖ አምላክ ከይኩኖ አምላክ እንዲያውም አምደ ጽዮን ከነገሰ በኋላ በኋላ ነው እንግዲህ፣ ያን ጊዜ መተርጎም ወደ ግዕዝ ማውጣት እንችላለን ብለው አወጡት። እንግዲህ ምንድን ነው የሶሎሞን ዘሮች ወይንም ቤተ መንግስት የሚባለው አጼ ይኩኖ አምላክ ያቋቋመው ክብረ ነገስት ወደ ግዕዝ ተተርጉሞ ከመታወቁ በፊት ነው። አሁን ወደ ኋላ ተመልሰው እንግዲህ ከአክሱም ጀምሮ የነገስታት የሶሎሞን ዘር ይባሉ ነበር። ካልተባለ ይኩኖ አምላክ በዚያ ተማምኖ አይደለም የነገሰው የአክሱም ነገስታት ዘር ነኝ ብሎ ነው የነገሰው እንጂ የሰሎሞን ዘር ነኝ ብሎ አይደለም። በኋላ የሰሎሞን ዘር ስለ ከተባለ ለሱም ደረሰው። እና ይሄ ታሪኩ ስናየው ምንድን ልንየው እንችላለን? ሂስቶሪካል ነው ብሎ ታሪክን የተመሰረተ ልብ ወለድ ታሪክ ነው። ግን ቅድም እንደተናገርከው ዋጋ አለው። ምክንያቱም የእኛ የተመሰረተው እዚያ ላይ ነው፣ ታሪካችን የተመሰረተው እዚያ ላይ ነው ብለን ደግሞ ህዝቡም ተቀብሎት መሰረት ሆኖናል። አሁን ታስታውሳለህ፣ የሮማ ነገስታት ሁለቱ ልጆች ጫካ ውስጥ ጠፍተው አንዲት ቀበሮ ነች አሳድጋቸው። ከዚያ ነው መንግስታችን የመሰቆቡት ልክ ነው ይላሉ። እና ሁለት አንዲት ቀበሮ ልጆች አሳድጋ ቋንቋ ሁሉ እኮ ማወቅ ያስፈልጋቸዋል። እኮ አደለም እንዴ? አላነጋገረቻቸውም። ምን አበልቻቸው ደግሞ ልጅ በልጅነቱ በቋንቋ ካላደገ በኋላ እኮ ድዳ ሆኖ ነው የሚቀረው። ይሄም ሆኖ እዚያ ላይ ነው መሰረቱ። የሮም ታሪክ የእኛም ታሪክ እዚያ ላይ ተመስርቶ አገልግሏል። በጣም በጣም ትልቅ አገልግሎት ሰጥቶናል፣ አንድነታችንን ጠብቋል። ይሄ በዚያ አንጻር ልናየው እንችላለን። እንኳንስ ይሄና ያው ከሀዲ እንዳልባል እንጂ መጽሐፍ ቅዱስ ውስጥም አንዳንድ ነገሮች አሉ እኮ እንደዚሁ መስለው፣ የታሪክ ክፍል የመጽሐፍ ቅዱስ ክፍል የሆኑ እውነተኛነታቸው ሳይሆን የሚቀር የገዳማትም ቢሆን የገድላቱን ስናነብ የተደረጉትን ተአምራት ስናያቸው ለምሳሌ አቡነ ተክለ ሃይማኖት ስድስት ክንፍ ነበራቸው ስንል እንግዲህ ትልቅነታቸውን ለማሳየት ሲምቦሊዝም ነው እንጂ እውነት ስድስት ክንፍ አውጥተው ሊሆን አይችልም። ግን የስድስት ክንፍ ያለው ያህል የመጠቁ ናቸው ብለን እንናገራለን። ምክንያቱም አቡነ ተክለ ሃይማኖት ናቸው ኢትዮጵያን በተለይ ደቡቡን ክርስቲያን ያደረጉ እሳቸው ናቸው። እሳቸውና የእሳቸው ካዝንስ የወንድሞቻቸው የቶቻቸውን ልጆች ሰብስበው ነው ደቡቡን ክርስቲያን ያደረጉትና ትልቅ አባት ናቸው። ስለዚህ ስድስት ክንፍ አወጡ ቢባል የሚገርም ነገር አይደለም እና እንደዚህ አሉ። ነገሮች አሉ ማለት ነው። ሌላው አንዱ ቤተ ክህነት ጥናቶ ውስጥ እንደዚሁም እንደሚታወቀው በምዕመናን ዘንድም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ደንብ አንድ ፓትርያርክ የህይወት ሙሉ ዘመን እንደሚቆይ ነው በሌላ ከመተካቱ በፊት ባለፉት ምርጫዎች ወቅት ያ ባለመሆኑ አንዱ ፓትርያርክ ወደ ስደት ሄደው አዲስ ፓትርያርክ በግራቸው ተተክተዋል። አሁን አዲሱ ጠቅላይ ሚኒስትር ዶክተር አብይ አንዱም ካቀረቡ የሚያቀርቡት ሀሳብ የሁለቱ በውጭ ያለውና በሀገር ውስጥ ያለው ሲኖዶስ አንድ ላይ ሆነው እንዲቆሙና ና ችግሮቻቸውን ሳቸውን እንዲፈቱ ምክረ ሀሳቦችንም አቅርበዋል። ይህ ለሀገርም ለህዝብም አንድነት ይበጃል፣ ሃይማኖቱም ጥንካሬ መሰረት ይሆናል ከሚል እሳቤ ነው። ይህንን አይነት መሰረታዊ የሆነ ችግር በምን መልኩ መፍታት ይቻላል? ያ ካልሆነስ እስከ መቼ ድረስ በዚህ ሁኔታ መቀጠል ይችላል? ይላል የርሶ ጥናት ምርምር ምርምርና በተለይም እንደ ሀገር ሽማግሌነቶም እንደ ምሁርነቶም ምን ይመክራሉ? ምን መደረግ አለበት ይላሉ? ልባትስ በመመልክ ይገኛል። ከሃይማኖት አኳያ እንግዲህ በአንድ ፓትርያርክ እያለ ሌላ ፓትርያርክ መሾሙ ጥፋት ነው። ያንን ጥፋት ሁላችንም እኩል መቀበል አለብን። ምክንያቱም አዲሱ መንግስት፣ የኢህአዴግ ስልጣን በያዘበት ጊዜ ከደርግ ጋር የሰራ ፓትሪያርክ ጋር አብሬ አልሰራም ብሎ ተጽዕኖ አደረገ። አለዚያ አላቸው ቤተ ክርስቲያኗ ችግር ያጋጥማታል አሏቸው። ይሄ እንግዲህ ምርጫቸው፣ ወይንም የደረሰውን ችግር ይዘን እንቀጥል፣ ወይንም ደግሞ ግን ትንሽ ጎበጥ እናድርገው ብለው ታምም ያለው ብለው እንዲወጡ አደረጓቸው፣ እንዲለቁ። ይሄንን ያደረጉት ጳጳሳቱ ተጽዕኖ አድርገው ገፍተዋቸውም ነው። እሳቸው በዚህ ጊዜ እኔ አልለቅም፣ እንደ አቡነ ቴዎፍሎስ አልለቅም አሉ። አቡነ ቴዎፍሎስ አልለቅም፣ የሆነ ይመጣል እንጂ ብለው እዚያው ሰማዕት ሆኑ። እና እሳቸውም እኔ አልወጣም፣ አልለቅም ብለው ሊቆዩ ይችሉ ነበረ። ግፊቱ በዛባቸው እሳቸው ታምም ያለሁ ብለው ለቀቁ። ግፊቱን ያደረጉባቸው ጳጳሳት እንዲለቁ የተስማሙት አሁን ወርተራ ገብተው ማለት በተራ በተራ ሶስት ሶስት የሆኑ የፓትርያርኩን ቦታ ይሰሩ ነበር። ምን ማለት ነው? ተቀብለውታል ማለት ነው። እንግዲህ የፓትርያርኩን መልቀቅ ተቀብለው ምርጫ ሲደረግ ድረስ ሶስት ሶስት ሆነን ለተወሰነ ጊዜ እናገልግል ብለው ጀምረው ነበር። እና አሁን ምርጫ ተጀመረ። ምርጫ ሲጀመር ያልታሰበ ሰው ምርጫውን አሸነፈ። እነሱ ያላሰቡት በዚህ ጊዜ ቅሬታቸውን ማሰማት ጀመሩ። ማለቴ ፓትሪያርክ እያለ ፓትሪያርክ መሾመ አይገባውም ማለት ጀመሩ። ከዚያ በኋላ ከአገር ከወጡ በኋላ ያንኑ አጸኑበት። ደግሞም የፊተኛው ታምም ያለው ብለው የለቀቁት ፓትሪያርክ መጀመሪያ ወደ ኬንያ ሄደው በኋላ ወደ ሀገር መጡ። በዚያው መቀጠል ሲገባቸው፣ በስደተኝነቱ መቀጠል ሲገባቸው እዚህ ያለ ነው ሲኖዶስ አቋቁመን ፓትርያርካችን አሉ ቀጥላለን የኢትዮጵያን ቤተ ክርስቲያን እዚህ ነው የምናካሄደው ማለት አመጡ። ይሄኛው እኔ እንደማየው ስህተት ይመስለኛል፣ ስህተትም ነው። ሁለት ሲኖዶስ ሊኖር አይችልም ለአንድ ቤተ ክርስቲያን። ውጭ ያለው ሕዝብ እንግዲህ አሁን ተከፋፈለ። ወያኔዎቹን የሚጠሉ ህጉን ትርተው ወያኔዎቹን በመጥላት ብቻ እነዚህን ይደግፋሉ። አንዳንዶቹም ደግሞ እንደ ለአንድ ቤተ ክርስቲያን ሁለት ራስ አያስፈልግም ብለው ወደ አዲስ አበባው መግባት ጀምረዋል። ሶስተኛው ደግሞ እኛ ገለልተኛ ነን በዚያም አንሆንም የኢትዮጵያውም ተወያኔ ጋር የሚሰራ ነው። እኚህም ደግሞ ጥዬ ወጥቻለሁ ብለው ለቀዋል። እኛ ከዚህም ከዚያም አንሆንም ብለው ደግሞ ሶስተኛ ግሩፕ አለ፣ ደግሞ ገለልተኛ እንበላቸው እንደዚህ አሉ። እና አሁን የሚሻለው ቤተ ክርስቲያኖቹን እየዞሩ እነዚህ ለአብይ የአዲስ አበባውን ሁኔታ ካስተካከለ እነዚህን ውጭ ሀገር ያሉትን አብያተ ክርስቲያናት ወደ እዚያው ያለውን ቤተ ክርስቲያን እንዲከተሉ እዚያ ያለውን ፓትርያርክ እንዲከተሉ ተጽዕኖ ማድረግ ያስፈልጋል። ፓትርያርኩ እዚህ ያሉት ፓትርያርክ፣ ውጭ ያሉት ፓትርያርክ በፈቃዳቸው እኔ ታምም ያለው ብዬ ወጥቻለሁ እና በዚያው ስልጣን የለቅቅ ያለሁ ብለው አርፈው ቢቀመጡ ጥሩ ነገር ይሆን ነበረ። ግን አልሆነም። ይህንን አላደረጉም። እንዲያውም ጳጳስ በሞተ ቁጥር አዲስ ጳጳስ ሲሾሙ ጀመር እና የሚያስፈራው አሁን ደግሞ እሳቸውም ቢያልፉ ሌላ ፓትርያርክ ሾሙ ይሆናል እዚህ ሀገር ያሉት ኢትዮጵያ ጳጳሳት እና ችግሩ ሊቀጥል ይችላል። ነገር ግን የኢትዮጵያው ሁኔታ ተለውጦ ኢትዮጵያ ቤተ ክርስቲያን ነጻ በምትሆንበት ጊዜ የመንግስት ተጽዕኖ ከተነሳላት ውጭ ያሉት አብያተ ክርስቲያናት በሞላ እዚያ ተከታይ የማይሆኑበት ምክንያት ምንም የለም እና በዚያ በኩል ተስፋ ያለ ይመስለኛል። የአዲስ አበባውን አብይ እንደምንም ብሎ ቤተ ክርስቲያኗን ነጻ ካደረገ ሌሎቹም ይሰባሰቡ ይመስለኛል። ምክንያቱም የሃይማኖት አይደለም የውጭውና የኢትዮጵያ ውስጥ ያለው ልዩነት የሃይማኖት ሳይሆን የአስተዳደርና የፖለቲካ ጉዳይ ነው። ፍትህ ከመስጠት አኳያ የቀድሞው ፓትሪያርክ አሁን በውጭ ሲኖዶስ ያሉት በእርግጥ ቀደም እንደጠቀሱት ተገፍተው አታምም ያለው ብለው እንዲወጡ የፖለቲከኞቹ ከእሳቸው ጋር ሰራም በማለታቸውና በፖለቲካ ውሳኔ ከመንበራቸው የተገፉ ናቸው። ስለዚህ ፍትህ ተነፍገዋል። ምናልባትም ሕይወታቸውን ለማትረፍ አሊያም ለቤተ ክርስቲያነቱ ዘላቂ ደህንነት ሲሉ ሊሆንም ይችላል። ከዛ ሀሳቤ ይሁን ብለው በህመም ምንም ምክንያት ራሳቸውን ያገልሉት ያ ማለት ግን ፍትህ ነፈጋ ነው ና ሁንም በዛው አላግባብ ሌላ ሰብት ስለተቀመጠ ያኛም ቀጥለዋል የተተካኩ እኚህኛው ሆንም ራሳቸውን ከማግለል ይልቅ ፍትዊነት እንዲኖር ለሁለቱም ወገን እኚህም ወደ ጡረታቸው፣ አሁን ያሉትም ፓትርያርክ እንደዚሁ በጡረታ እሳቸውም ወይም በህመም ምክንያት ተብሎ ተገለው ሌላ አዲስ ምርጫ ተካሂዶ መፍትሄ ለማግኘት ከሁለቱም ያል ሆነ አዲስ ምርጫ ሁለቱም አንድ ላይ በጋራ መጥተው አንድ ፓትርያርክ መርጠው አንድ ሲኖዶስ እንዲቆምና እንደ ቀድመው ቤተ ክህነቷ በአንድነት እንድትቆም ማድረግስ አንድ አማራጭ ይሆናል ብለው ያስባሉ። እሱማ እንግዲህ ያው ሌላ ፓትርያርክ ደግሞ ሶስተኛ ፓትርያርክ ኮ መምረጥ ሊሆን ነው። ሁለተኛም ደግሞ በቤተ ክርስቲያኑ ቀኑ ላይ ላይ የተመሰረተ ሳይሆን በሰዎቹ ላይ ነው ፍርድ ተገፍታችኋል እና ፍርድ ይገባችኋል ነው። ቤተ ክርስቲያን ቀኖናት ተጥሷል ከሚለው እናንተ ተበድላችኋል ወደሚለው ሊሄድ ነው። ጥፋቱን ያንን ለማዳን እንደገና። ሌላ እኮ የፖለቲካ ሹመት አይደለም፣ ቤተ ክርስቲያን ሹመት ነው። ያ የመንፈሳዊ ሹመት ነው። እና እሱን ነው መከበር ያለበት። እና እኔ እንደሚመስለኝ ውጭ ያሉት ፓትርያርክ በክብር ገብተው የተከበረ ቦታ ተሰጥቷቸው እየቆዩ ያሉት ፓትሪያርክ እስኪያልፉ ድረስ መጠበቅ ነው እንጂ ሁለታችሁም ተገላችሁ ሌላ ፓትሪያርክ ሾም ማለት ከቀኖናው ጋር ይሄድ አይደለም። አይታየኝም ያ መንገድ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ኤዩ አምሃሪክን ይጎብኙ። ኤስቢኤስ ዶት ኮም ኤዩ አምሃሪክ ድረገጻችንን በመጎብኘት በተጨማሪ ዝግጅቶቻችን ይደሰቱ።